ከሶስት ሺ በላይ የሚሆኑ የአዲስ አበባ ከተማ ወጣቶች ኢትዮጵያን ለማዳን እዘምታለሁ በሚል መርህ ቃል ዛሬ የኢትዮጵያ መከላከያ ሰራዊትን ለመቀላቀል የሽኝት መርሀ ግብር ተደርጎላቸዋል። የኢትዮጵያ መከላከያ ሚኒስትር ዶክተር ቀነአ ያደታ በስነ ስርዓቱ ላይ ሲናገሩ ዘማቾች ጠላቶቻቸውን ድል አድርገው ይመለሳሉ ብለዋል። ወጣቶቹ ሽኝት የተደረገላቸው በአባት አርበኞች በከተማዋ ከፍተኛ አመራሮችና በነዋሪዎች ነው። ከነዋሪዎችና ባለሀብቶች የተሰበሰበ ከአንድ ቢሊየን ብር በላይ የሚገመት ገንዘብ ለመከላከያ ሰራዊቱ ድጋፍ መደረጉን የገለጹት የከተማዋ ምክትል ከንቲባ ወይዘሮ አዳነች አበቤ ድጋፉን ለመከላከያ ሚኒስትሩ ዶክተር ቀነዓ ያደታ አስረክበዋል። ፀሐይ ዳምጠው ዝርዝር ዘገባውን ታስደምጠናለች። አዲስ አበባ ወደ ግንባር የሚዘምቱ ወጣቶችን በማዋጣት የተቀሩትን የሀገሪቱ አካባቢዎችና ክልሎች ተቀላቅላለች። በዛሬው ዕለትም ለሶስት ሺህ ወጣቶች አሸኛኘት ተደርጓል። በዚህ የሽኝት መርሃ ግብር ላይ የተናገሩት የኢትዮጵያ መከላከያ ሚኒስትር ዶክተር ቀነዓ ያደታ ኢትዮጵያን አትንኩ ብለዋል። የህወሓት ቡድን ኢትዮጵያን ለማፍረስ እየሰራ ነው በማለት የወነጀሉት ሚኒስትሩ ማንም ኢትዮጵያን ሊደፍር አይችልም ስሉ ተናግረዋል። ሚኒስትሩ አክለውም የኢትዮጵያ ወጣቶች እያሉ ኢትዮጵያን መንካት አይቻልም ብለዋል። የውጭ ኃይሎቹ ተላላቂ ሆኖ ኢትዮጵያን ለማፍረስ ቀን ከሌሊት እየሰራ ነው ያለ እንደገና ኢትዮጵያን ለማፍረስ እንደገናን ኢትዮጵያን ይገዛለ አስተዳድራው ብሎ ማለት በግልጽ ለኢትዮጵያ ያላቸውን ንቀት የሚያሳይ ስለዚህ ምንም አይነት ትግስት የለንም ማለት ነው ሲላ ኢትዮጵያን መንካት አይችሉም። እናንተ እያላችሁ ሁሉም ኢትዮጵያዊ ከዳር እስከ ዳር በተነሳሳበት ጊዜ በማንኛውም ሁኔታ ኢትዮጵያን ሊያፈራርሰው አይችሉም። ዝም ብሎ እልብ ነው የሚሆነው። ማለት የአዲስ አበባ ከተማ ነዋሪዎች፣ ባለሀብቶች እንዲሁም ወጣቶች የመከላከያ ሰራዊቱን በመቀላቀል ላደረጉት ድጋፍ ሚኒስትሩ አመስግነዋል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳንቻ ቤቤ በሽኝት ስነ ስርአቱ ላይ ባሰሙት ንግግር ጠላትን ለመመከት የኢትዮጵያውያን ክንድ ተባብሯል ስሉ ተናግረዋል። እናንተ ወጣቶች ተልኳችሁ ኢትዮጵያን መጠበቅ ነው ተልኳችሁ ኢትዮጵያ ጠንካራ ልጆች እንዳሏት ዛሬ በውክልና እየወጋ ላለው ለዚህ ለአሸባሪ ለጁንታ ቡድን ብቻ ሳይሆን እያቀዱ ላሉት ታሪካዊ ጠላቶቻችን ትልቅ ምላሽ መስጠት ነው። አይቻልም ማለት ነው። እኛ የአድዋ ጀግኖች ልጆች ነን ማለት ነው። በሀገራችን ከበጡብን ድንበር የለንም። ቋንቋ ድንበር አይሆንብንም። ብሔር ድንበር አይሆንብንም ማንነታችን ድምቀታችን ውበታችን እንጂ በኢትዮጵያዊ አንድነታችን ላይ ሁላችንም አንድ ነን ኢትዮጵያን እናስጠብቃለን ኢትዮጵያን እናኮራለን የትግራይ ህዝብ ከህወሓት ቡድን ተነጥሎ ከኢትዮጵያውያን ወንድም እህቶቹ ጎን መሰለፍ አለበት ልጆቹን ለእሳት አሳልፎ መስጠት የለበትም ስሉ ምክትል ከንቲባዋ ጥሪ አቅርበዋል ውድ ወጣቶቻችን የትግራይ ህዝብ ሁልጊዜም ጊዜ ወገናችን ነው። የኢትዮጵያ አካል ነው። እህቶቻችን የምንወዳቸው የምናከብራቸው። ነገር ግን ማንም ቢሆን በየትኛውም መንገድ ቢሆን ውክልና ጦርነቱን ተቀላቅሎ ኢትዮጵያን የማፍረስ የኢትዮጵያ ዋና ምሰሶ የሆነውን የሉዓላዊነታችን ማስከበሪያ የሆነውን መከላከያችን ከወጋ አንታገሰው። ስለዚህ ዛሬ ጥሪ እናደርጋለን። የትግራይ ወጣቶች እንወዳችኋለን። ከዚህ ጁንታ ተነጠሉ እናንተን ለእሳት እየማገደ ያለውን የራሱን ልጆች በአውሮፓና በአሜሪካ እያስተማረ እያንደላቀቀ ያለውን ከአሸባሪው ቡድን ተነጠሉ። የትግራይ እናቶች ልጆቻችሁም ከኢትዮጵያ ወንድሞቻችሁ እንዳይነጠሉ ምከሯቸው። ልጆቻችሁ ይሄ ዓላማ ቢስ ለሆነ ኢትዮጵያን አሳልፎ ለሚያስወጋ ቡድን አካል እንዳይሆኑ ጥንካሬ እንዳይሆኑ መከሯቸው። የትግራይ ምሁራኖች ምከሩ፣ ዝከሩ እንላቸዋለን። ኢትዮጵያ እንድሆናለች። በኢትዮጵያ አንድነት ውስጥ ተቀላቀሉ። በመጀመሪያ ዙር በዛሬው እለት ወደ መከላከያ ሰራዊት የተቀላቀሉት የአዲስ አበባ ከተማ ወጣቶች ከሶስት ሺህ በላይ እንደሚሆኑ ከንቲባዋ ተናግረዋል። ወጣት ሀብታሙ መኮንን ዛሬ ወደ ሀገር መከላከያ ከተቀላቀሉት መካከል ነው። የኢትዮጵያ መከላከያችን ስለ ጥቃት ስላደረሰበት ባለኝ አቅም ባለኝ ጉልበት መከላከያ ሰራዊቴን ተደባልቄ ለማገልገል ዝግጁ። የከተማ ነዋሪዎችም ወጣቶቹን ለማበረታታትና ለመከላከያው ሰራዊት ድጋፋቸውን ለማሳየት አዲስ አበባ መስቀል አደባባይ ተገኝተዋል። አቶ ክብሮ መንግስቱ የከተማዋ ነዋሪ ናቸው። ከመከላከያ ጎን ለመቆም ነው እዚህ የተገኘ ነው። ስለዚህ አሁንም ቢሆን ኢትዮጵያ ተደፍራ የማታውቅም አትደፈርም። ወጣቶቹ አሁን በፍላጎት በራሳቸው ተነሳሽነት ይህን ነገር አሳይተዋል። ከኋላ ደግሞ እናቶች በስንቅ የመንግስት ሰራተኛው በደሞዝ ይ ለአገሩ እንዳትደፍር ለሚያደርገው ነገር ከጎኑ ነን። አሁን ቢሆን አሁን ስሜታዊ የሆነን እዚህ የመጣ ነው። ማንም ሳያስገድድን ነው። የአገር ጉዳይ ነው። በውጭም በውስጥም ጠላት የማትደፈር ለመሆኗ ዛሬ የተገኘው ወጣት ምስክር ነው። ስለዚህ ወደፊትም ከመከላከያ ጎን ነን። ወጣት ሰሚራ ሁሴን በበጎ ፈቃደኝነት ከተሳተፉት ወጣቶች መካከል ናት። ወደ ግንባር ለመሄድ ዝግጁ ነኝ ስትል ትናገራለች። ማንኛውም በጎ ፍቃድ እንደምንሰራው ነገር ግን እዛው ቦታው ላይ ድረስ ሄደን የበጎ ፍቃድ አገልግሎት ብንሰጥ ለመከላከያ ወታደሮቻችን የኔ በጣም ደስተኛ ነኝ። ዛሬ የአዲስ አበባ ከተማ አስተዳደር ከነዋሪዎቹ ከባለሀብቶች ሀብቶች ከመንግስትና ግል ሰራተኞች የሰበሰበውን ከአንድ ቢሊዮን ብር በላይ ድጋፍ ለመከላከያ ሚኒስቴር አስረክቧል። ከገንዘብና ቁሳቁስ ውጪ የከተማዋ ነዋሪዎችም ደም ለግሰዋል። የከተማዋ የጤና ባለሙያዎች፣ ከተለያዩ ጤና ተቋማት የተውጣጡ የጤና ባለሙያዎችም ከወጣቶቹ ጋር ሽኝት ተደርጎላቸዋል። በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ ድል እየቀናቸው መሆኑን ገልጸዋል። በተለይ የፌዴራል መንግስቱንና የአማራ ክልል ባለስልጣናትና አመራርን አጣጥለው ከየክልሉ የጠሯቸውን ልዩ ኃይሎችና ና አርሶ አደሮችን ወደ መጡበት መመለሳችንን እንቀጥላለን ብለዋል። እኛ ጠባችን ከአማራ፣ ከአፋር፣ ከሌሎች ጭቁን ህዝቦች ሆነ ከምልሻዎች ጋር አይደለም ብለዋል አቶ ጌታቸው። የሀገሪቱን ከፍተኛ ባለስልጣናት በስም ጠቅሰውም ለህዝባችን ስጋት ሆነ እስከቀጠሉ ድረስ እርምጃችን ነፍጥ ባነሱበት ቦታ ሁሉ ይቀጥላል ሲሉ አክለዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ